ከጥቂት ሳምንታት በኋላ ሊካሄድ እቅድ የተያዘለት የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስቱ ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንጋፋ የህገ መንግስት ህግ ምሁር ተናግረዋል። በአህዱ ስቱዲዮ በተካሄደው ውይይት የተሳተፉት የአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህሩ ዶክተር ጌታቸው አሰፋ እንዳሉት ምርጫ ቦርድ እንደገና መደራጀቱ ተስፋ ከሚሰጡ እርምጃዎች አንዱ መሆኑን ነው። በስቱዲዮ የተካሄደውን ውይይት የመሩት እስክንድር ፍሬው ከአሜሪካ ድምጽና ሊዲያ አበበ ከአህዱ ራዲዮና ቴሌቪዥን ናቸው። የዚህን ውይይት ተከታታይ ሁለት ክፍሎች ቀደም ባሉት ቀናት ያስደመጥናችሁ ሲሆን ክፍል ሶስት ቀጥሎ ይቀርባል። ዶክተር ቄሳቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸውን መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሁሉ ሂደት ውስጥ ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛን? ሁለቱ ተለያይተው መታየት ያለባቸው ይመስለኛል። ምርጫ ቢካሄድም ባይካሄድም አሁን ያለው የጸጥታ ችግር መቀጠሉ አይቀርም። ወይም የሚፈታው ምርጫ መኖር ባለመኖር ሳይሆን በሌላ የመንግስት ስራ፣ የጸጥታ ሁኔታ የመንግስት ስራ ነው። ስለዚህ መንግስት ኃላፊነቱን መወጣት ይኖርበታል። ይህን የምርጫው አለመኖር ወይም የምርጫው አለመካሄድ ያለውን የጸጥታ ሁኔታ ይቀይረዋል ማለት አይደለም። ወይ ያባብሰዋል ወይም ይቀንሰዋል የሚለውን ቁርኝት በሁለቱ ጉዳዮች መካከል ማድረግ የሚቻል አይመስለኝም። ምንም መረጃም የለንም። የተሳሳተም ይመስለኛል። ሰው ዋናው መንግስት ጸጥታ የማስከበር ኃላፊነቱን መወጣት ይኖርበታል። ይሄ ምርጫ ኖረም አልኖረም የመንግስት ኃላፊነት ነው። ስለዚህ ይሄ በጸጥታ ማስከበር ሂደት ፀጥታ የሚከበረው አጥፊዎቹን ለህግ በማቅረብ ነው። ሰላማዊ ሰዎች ችግር እንዳይፈጥርባቸው እንዳይኖ- እንዳይደርስባቸው መንግስታዊ ኃላፊነትን በመወጣት ነው። ስለዚህ ይሄ በማንኛውም ጊዜ ሊቋረጥ የሚገባው ጉዳይ አይደለም። ስለዚህ ይሄንን ኃላፊነት መንግስት መወጣት አለበት። ይሄንን ኃላፊነት መንግስት የሚወጣ ከሆነ ምርጫ መካሄዱ እንደውም ጥቅም ነው የሚኖረው። ምክንያቱም በትክክል የሚካሄድ ከሆነ ምርጫ ህዝብ የመረጠው መንግስት መንግስታዊ ኃላፊነቱን ተረክቦ ስራ እንዲሰራ ያስ- ያደርጋል ማለት ነው። ስለዚህ የህዝብ ይውንታን ማግኘት እና የበለጠ አስተማማኝ ማድረግ የጸጥታ ሁኔታውን የሰላም ሁኔታውን ይፈጥራል። በምርጫ ሰበብ የሰላም መደፍረስ ሊያመጡ የሚችሉ ሁኔታዎችን ወይም ሰዎችን መቆጣጠር የመንግስት ኃላፊነት ነው። ስለዚህ አይ ቲንክ መንግስት ኃላፊነቱን በትክክል የሚወጣ ከሆነ የምርጫው መከናወን በትክክል የሚከናወን ሲሆን፣ አንዱ እንግዲህ የምርጫው ትልቁ መለኪያ ዩኒቨርሳል ሰፈሬጅ የምንለው ነው። በአገሪቱ በአጠቃላይ ምርጫ መካሄድ ይኖርበታል። የተወሰኑ አካባቢዎች በተለያየ ችግር ምክንያት ምርጫ ሊዘገይ ይችላል። ነገር ግን ዩኒቨርሰል ሰፈሬጅ አንዱ አጠቃላይ መምረጥ የሚችለው ሕዝብ መራጩ በአገሪቱ በአጠቃላይ ዜጎች መምረጥ አለባቸው የሚለው አንዱ ነው። ስለዚህ የተወሰኑ ቦታዎች ወይም ብዙ ቦታዎች ሳይመርጡ ከቀሩ በምርጫው ውጤትና ታማኒነት ላይ ችግር ይፈጥራል። ይህንን ማስቻል ይኖርበታል። መንግስት፣ የጸጥታ ሁኔታ አስተማማኝ እንዲሆን በተወሰነ ችግር ምክንያት ሲሪየስ በሆኑ ችግሮች ምክንያት የተዘገዩ ቦታዎች ካሉ በተወሰኑ ሳምንታት ወይም ወራት ዘግይቶ ምርጫው ሊካሄድ ይችላል። እሱ አጠቃላይ ውጤቱን አፌክት አያደርገውም። የተለመደ እና የተቀባይነት ያለው ነገር ስለሆነ የተወሰኑ መዘግየቶች። ነገር ግን ኢን ፕሪንስፕል፣ በመርህ ደረጃ አንዱ የምርጫ ፍሪ እና ፌር መሆን ዩኒቨርሳል ሰፈሬጅ ነው። በአጠቃላይ በሀገሪቱ መራጮች ምርጫ ውስጥ መሳተፍ ይኖርባቸዋል። ሶ ይሄ ከተደረገ ጸጥታው ሁኔታ ተገቢ ሁኔታ ከተከናወነ ምርጫ መደረጉ በአሁን ባለንበት ሁኔታም ቢሆን ተገቢነት ያለው ነው የሚል ሀሳብ ነው ያለኝ። አሁን ደግሞ በዚሁ በመዲናችን ለምን ትመርጣላችሁ ስንል ያነጋገርናቸው ነዋሪዎች አሉ። እነሱን እናደምጥና ወደ ውይይታችን እንመለሳለን። መነሻ ሀሳብ ከነሱ እንወስዳለን። የማጠቃለያ ሀሳብም ይኖረናል እዚህ ስቱዲዮ ያለነው እኔ ሊዲያ አበበ እስክንድር ፍሬውና ዶክተር ጌታቸው አሰፋ ናቸው። ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የሕግና የሕገ መንግሥት መምህርና አንጋፋ የሕግ ባለሙያ ናቸው። ዜጎች ለምን ይመርጣሉ ስንል አሀዱ ሬዲዮ እና ቴሌቪዥን የአሜሪካ ድምፅ ራዲዮ ጋር በጋራ ያሰናዳነው ዝግጅት ነው። ተከታትለን ደግሞ በመዲናችን ያሉ ነዋሪዎች ለምን ትመርጣላችሁ ያልነውን ሀሳብ ያነሳንበትና እነሱ ምላሽ የሰጡበትን አጭር ጥንቅር ሰምተን ተመልሰ እንገናኛለን። ምርጫ ካርድ ያላወጣውበት ዋናው ምክንያቱ እንደምታዩ አሁን አገሪቷ ላይ ያለው አትሞስፌሩም ጥሩ አይደለም። አሁን አገሪቷ ተወጠር ያለችበት መንገድ የተሻለ አይደለም። ምርጫ ስለ ምርጫ አይዲዮሎጂ የሚያስተዋውቁ ፖለቲካ ፓርቲዎችም ተመሳሳይ ነገር ነው እያየንባቸው ያለ ነው። አሁን እነሱ ተስፋ የሚሰጥ አገሪቷን የሚያረጋጋ አይዲዮሎጂ ይዞ የመጡትም ብዙም የተሻለ አላየውም። እና ማስታወቂያ ላይ መማየው አሁን ላይ ገዢ መንግስት ብቻ ነው ብዙ ጊዜ ራሱን እያስተዋወቀ ያለው ሌሎቹ በጣም የተሻለ እያስታወቁ አላገኘኋቸውም። እና ተስፋ የሚሰጥ ፓርቲም እያገኙ አይደለም። ስለዚህ አሁን ተስፋ የሚሰጥ ስለምርጫው ስናወራ ከዚህ በፊት ያለፉ ምርጫዎች እነዛ ምርጫዎች ላይ የደረሱ አይነት ስጋት እንዳይደርስ ወደ ተስፋ የሚሰነጥቅ ፓርቲዎችን እስካሁን ስላላየሁ ምርጫ ካር ለመውሰድ ብዙም ደስተኛ አይደሉም። ለመሳተፍ እንግዲህ ያሉት ጊዜያት ላይ ያለውን እየተሳለ ነገር ካለ እሳጠፋለሁ። ግን አብዛኛውን የሚያደለው የማልሳጠፍበት። አዎ ወስጃለሁ። ያ የሚበጅን ለመንግ ማለት ለሀገራችን የሚያሳድግ ያው መልካም እንትን ያለው ሰው መምረጥ እፈልጋለሁ። ለዛ ነው የምመርጠው። መልካም ሰው መልካም አሪያ ያለ ያለው አገራችንን የሚያሳድግ ነው መምረጥ የምፈልገው። አዎ ወስጃለሁ። በአገራችን ላይ ፍትህና ዲሞክራሲ ያለው አስተዳደር እንዲኖር ነው ምመርጠው። የምጠብቀው ብዙ ነገር አለ፣ ግን ሰላማዊ ነገር እንዲኖር እፈልጋለሁ በእኔ በራሴ። ምክንያቱም ምድራችን ላይ በዚህ ዘመን እስፔሻሊ በአሁኑ ሰዓት ብዙ ደም ፈሷል። አሁን ግን ይብቃንና እስቲ ወደ ሰላምን ለመምጣት ኢቨን ፓርቲዎቹን ነው የምነግራቸው፣ ለህዝብ የምትቆሙ ከሆነ በህብረት መስራት ትችላላችሁ። አይደለም ለግል ክብር ከሆነ ግን ነው ጠባችሁ ፋይታችሁ፣ ምናምን እና፣ እኛ ደግሞ ሰላም ነው የምንፈልገው ኢትዮጵያኖች ደክሞናል። በብዙ ዓመት ትግል ላይ ጦርነት ላይ የተለያየ ነገር ነው ያሳለፍ ነው። ስለዚህ ብትችሉ ምርጫውን እኛ እንመርጣለን። ይሄ ይሰራልናል። ይሄ የማላቃቸው ብዙ ፓርቲዎች አሉ። ሰምቼው ማላቃ ግን እኛ የምንፈልገው አሁን ጦርነት ሳይሆን በሰላማዊ መንገድ መውጣት ያለበት መግዛት ያለበት እስኪ እንማርክ ካለፈው ነገር ተምረን ዛሬ ላይ እንጂ የበቀለ ዘር የተሰማ ዘር እንዲወጣ አይደለም እኛ እንፈልገው ከዘር ነጻ ሆነን ከፖለቲካ ነጻ ሆነን አገራችንን በፍትህ በዲሞክራሲ ሊመራልን የሚችል መንግስት እኛም የምንቀበለው እሱም እሱ እኛንም የሚቀበል መንግስት እንዲቆም ነው የምፈልገው። እኔ የምመርተው እንግዲህ እንደምታውቂ ያው ስለ አፍሪካ ላንቻይ ነገርስም አፍሪካ ላይ ያሉ ሰዎች የሚያስተዳድሩት ለምሳሌ አሁን እኔ የምፈልገውን ምርጫ በመርት እንኳን ያ የምመርጠው ሰው አለ ብዬ እኔ የምፈልገው አለ ብዬ እንኳን ባስብ ያ ፓርቲ አሸንፎ ነገ ለምሳሌ ያለው አፍሪካ ላይ አብዛኛውን ጊዜ እንደምታውቂው ስልጣን መልቀቅ ሁኔታ አይታይም። አብዛኛው ስለዚህ አሁን ስልጣን የሚለቁ ነው ብለን ተስፋ እናደርግ። ዜጎች ለምን ትመርጣላችሁ በሚል ለቀረበላቸው ጥያቄ የሰጡትን ምላሽ ነው የተከታተልነው። ወደ ዶክተር ልለፍና በተለይ ዜጎች ለምን እንደሚመርጡ በብዙ መልኩ የሚያነሷቸው ጥያቄዎች እንዲመለሱላቸው ይፈልጋሉ። ከሁሉ በላይ ግን በዚህ ጥንቅር ላይ የተመለከት ነው። በፍትህ በዲሞክራሲ የሚያምን የሚቀበለንና የምንቀበለው መንግስት ብለዋል አንድ አስተያየት ሰጪ። እና ይህንን ሀሳብ እንዴት ያውታል? ከተነሱት ሀሳቦች እንደ አንድ ሁለቱን ለማመለከት አንዱ የአማራጭን አስፈላጊነት የገለጹበት አለ። ሰው ምርጫ ሲባል ከአማራጭ መኖር ጋር የሚሄድ ነው። የአማራጭ መኖር የዜጎችን የመምረጥ ፍላጎት የሚያነሳሳ መሆኑን እና አማራጭ ከሌለ ደግሞ ዜጎች ለመምረጥ የማይነሳሱ መሆኑን የገለጹ አስተያየት ሰጪዎች አሉ። ይህም በጣም አስፈላጊ ይመስለኛል። ከዚህ ጋር ተያይዞ በበቂ ሁኔታ ፓርቲዎች በነፃነት መቀስቀስ መቻላቸው ያለ ገደብ ከህዝብ ጋር መገናኘት መቻላቸው በጣም አስፈላጊ እንደሆነ በዲሞክራሲያዊ ምርጫ የሚያስገነዝቡ ናቸው። ትክክለኛ አስተሳሰቦች ናቸው። ሁለተኛው ቀደም ሲል ካነሳ ነውም ጋር የሚሄደው ሰላም በሌለበትና በተጓደለበት ሁኔታም የጸጥታ ችግር ባለበትም ሁኔታ የምርጫን አስፈላጊነት የሚገልጸው አንዱ ሰላም ማስፈን መቻል አለመቻል የምርጫ ውድድር አጀንዳ ሊሆን ይችላል ያለው መንግስት ሰላምን ማስፈን የማይችል ከሆነ ተፎካካሪ ሆኖ የሚቀርበው ፓርቲ እኔ ከሱ የተሻለ ካለው መንግስት የተሻለ ሰላምን ማስከበር ይችላለሁ፣ በዚህ ቃል እገባለሁ ብሎ የሚወዳደር ፓርቲ ይመረጣል ማለት ነው። ሰው ምርጫ ህዝብ ተስፋ የቆረጠበትን ቅር የተሰኘበትን ጉዳይ ለውጦ ያንን አስተዳደር ለውጦ ሌላ የተሻለ አስተዳደር የተሻለ ምን ትሰጠኛለህ የሚል ጥያቄ ጠይቆ የተሻለ አስተዳደር የሚያገኝበት ስርዓት ነው ምርጫ። ስለዚህ ይሄ ምርጫ ከሌለ ያለው ሁኔታ እንዲቀጥል እድል የሚሰጥ ነው ማለት ነው እና ያለው የመንግስት ስርዓትም ተፎካካሪ ከሌለው በማናለብኝነት የመንግስታዊ ኃላፊነቱን የማይወጣበት ሁኔታ ሊቀጥል ይችላል። ስለዚህ ያሉ ችግሮችን ለመፍታት እና ለማሸነፍ ምርጫ በማናቸውም ሁኔታዎች ውስጥ አስፈላጊ እንደሆነ የተሰጡት አስተያየቶች በጣም ግልጽ በሆነ መንገድ የሚያስገነዝቡ ናቸው። ሊዲያ እንዳነሳሽውም እንዲሁ ይሄ በሚቀርቡት ፖሊሲዎች ላይ ተመስርቶ ፓርቲዎች ምን አይነት አማራጭ አላቸው አስተማማኝ የሆነ ሰላም፣ ዴሞክራሲ፣ ፍትሃዊነትን ማስፈን የሚችል ፓርቲ የትኛው ነው የሚለውን አማራጮች ተመልክቶ ለመምረጥ የሚያስችል አማራጮችን የሚገነዘቡበት የሚያዩበት እና መጨረሻ ላይ በድምጻቸው ውሳኔ የሚሰጡበትን እድል የሚሰጥ ነው። ስለዚህ ከፍተኛ የሆነ ተስፋ ይዘው ሰንቀው ዜጎች በሂደቱ ውስጥ በዲሞክራሲያዊ ስርዓት ውስጥ በመንግስት አስተዳደር ውስጥ የሚሳተፉበትን እድል ይሰጣል እና በመጨረሻ ማለት የምፈልገው የእምነት ማጣት ሁኔታ ካለ ዜጎችን የመምረጥ ፍላጎት በከፍተኛ ሁኔታ የሚገድብ መሆኑን የሚያሳይ ቀደም ሲል የተሰጡት አስተያየቶች ያንን የሚያመለክቱ ናቸው። ለምሳሌ በመርጥም ባልመርጥም ለውጥ አይመጣም ያለው፣ መንግስት ይቀጥላል ያለው፣ አስተዳደሪ ይቀጥላል የሚል ሀሳብ በሰፊው ሰፍኖ ገዢ ከሆነ በመራጮች አስተሳሰብ ውስጥ የመራጮች የመሳተፍ ፍላጎት ይቀንሳል። ስለዚህ ይሄንን ሁሉ የሚያሳዩ ናቸው እና ዞሮ ዞሮ እንግዲህ ስርአቱ የዲሞክራሲ ስርዓቱ፣ የምርጫ ስርዓቱ፣ የምርጫ አስፈጻሚ አካላት በትክክል ምርጫው እንዲደረግና የህዝብ ድምፅ ውጤት እንዲኖረው ማድረግ ለቀጣይ አስተማማኝ የሆኑ የዲሞክራሲ ስርዓት ግንባታ ጥሩ ጅማሮ እንደሚሆን ወሳኝ ጅማሮ እንደሚሆን፣ እሱን ማድረግ ካልቻለን ደግሞ እስካሁን የነበርንበት ሁኔታ ሊቀጥል የሚችል እና ነገር ግን የባሰ ሊሆን እንደሚችል ባለው የተለያየ ምልክቶች የምናያቸው የምርጫ ስርዓቱ ውጤት ተገቢ ያልሆነ ውጤት እንዲኖረው ከተደረገ ከህዝብ ምርጫ ውጪ ከፍተኛ የሆነ ችግር ሊፈጠር እንደሚችል የሚያሳዩ ብዙ ምልክቶች አሉ እና የባለፈው አይነትን ሁኔታ ከመድገን ብቻ ሳይሆን የባሰ ችግር ማህበራዊ ችግር የሚፈጥር መሆኑ አይ ቲንክ በግልጽ መታወቅ ያለበት ይመስለኛል ምርጫ ተገማች ሲሆን ግን አስቸጋሪ አይሆንም ለሀገራት ቀድሞ ከሌ ነው የሚያሸንፈው ወይም ቀድሞ ከሌ ነው ሊሆን የሚችለው የሚለው የፖለቲካ ስሪት ብልሽት እንደሆነም ይነገራል አንድ አካል ብቻውን አቅስፎ ሲወጣ እና ሌሎች ደግሞ ተፎካካሪ ሆነው አብረው ፖሊሲያቸውን፣ ስትራቴጂያቸውን በግልጽ ያለማስቀመጥ ነገር ይነሳል እና አሁንም የሚታየው ነገር ከአስተያየት ሰጪዎችም እንደሰማ ነው ተገማች ምርጫ እየሆነ መጥቷል። ስለዚህ ከዚህ ውስጥ እንዴት ነው መውጣት የሚቻለው የሚለውን ማየቱም መልካም ነው። እሱ እንግዲህ ያሉት ችግሮች መገለጫ ነው ተገማችነት በተወሰነ ደረጃ ተገማችነት ኖርማል ሊሆን ይችላል። ሙሉ በሙሉ ሲሆን ነው ችግሩ እንጂ በተለያየ መንገድ፣ ለምሳሌ የአሜሪካን ፕሬዚደንሽል ምርጫ ስንመለከት በተወሰነ ደረጃ ተገማችነት አለው። የሕዝቡን ፍላጎት በማየት ይሄ ተገማችነት ሄልዚ ከሆነ ሰላማዊ ከሆነ የሕዝብን ድምፅ በማየት በነፃነት የሚመርጡ ሰዎችን ከምርጫው እለት በፊት የነበሩ ሰላማዊ እንቅስቃሴዎች ፍሪ አንድ ፌር ያለ ነው። ነጻና ፍትሃዊ የሆኑ እንቅስቃሴዎች በሙሉ ተከናውነው፣ ነገር ግን ህዝብ የበለጠ ተቀባይነት ያለው ፖሊሲ ያቀረበው ፓርቲ ወይም ፓርቲዎች ድምጻቸው፣ ተቀባይነታቸው እየገነነ ነው የሚል ሰላማዊ የሆነ ግምት መስጠት ይቻላል። ይሄ አይ ቲንክ ብዙ ከዴሞክራሲ ጋር ላይጋጭ ይችላል። ነገር ግን የህዝብን ድምፅ በማፈን ነው ተገማችነቱ ወይም ቀጣይነቱ የሚመጣው የሚለው ሁኔታ ሲኖር ነው ችግር የሚፈጥረው። እና የእኛው እንግዲህ እንደሚታወቀው አይ ቲንክ አንድ አስተያየት ሰጪ እንደገለጹት ቢሸነፉም፣ ለምሳሌ ያለው መንግስት ቢሸነፍም አይለቅም የሚል ስጋት ያለባቸው ሰዎች አሉ እና የነበረው የማጭበረበር ሁኔታ ይቀጥላል፣ ድምጻችን በትክክል አይቆጠርም የሚለው ስጋት አለ እና ይሄ ስጋት መስበር ይኖርበታል። ይህን ስጋት መስበር የሚቻለው እንደሚቻል ለምሳሌ የ97ቱ ምርጫ አሳይተዋል። ኢህአዴግ በዛን ጊዜም በጣም ጠንካራ እና አሸንፋለሁ ብሎ ትልቅ ግምት የነበረው ፓርቲ ነው። ያን ያህል ተቃዋሚዎቹ ይገዳደራሉ የሚል እምነት አልነበረም። ነገር ግን በጣም ጥሩ የሆነ የምርጫ ቀስቀሳ ስለነበር እና ጠንካራ የሆኑ ተፎካካሪዎች ወደ ምርጫ ውድድሩ ስለገቡ የህዝብ አስተያየት እንዲከፈል ተስፋ አለው ስርዓቱ። ይሄ ምርጫ እንዲባል በአጭር ጊዜ ውስጥ ለውጥ እንደመጣ አይ ቲንክ የምናስታውሰው ነው እና አስቸጋሪነቱ ግልጽ ነው። የነበርንበት ስርዓት ይህንን ለውጥ ስላላየን የነበረው ሁኔታ ይቀጥላል፣ ምርጫ ውጤት አይኖረውም የሚለው ስጋት በብዙዎች ዘንድ እንዳለ ግልጽ ነው። ነገር ግን አይ ቲንክ እሱ በተወሰነ ደረጃ የቀነሰም ይመስለኛል። በእኔ እምነት አንደኛ በመንግስት በኩል በተደጋጋሚ የሚሰጠው የማስተማመኛ መልእክት ለገዢው ፓርቲ ካልተመረጠ በሕዝብ ካልተመረጠ እንደ ድሮ እንደማይሆን እና በፍላጎት በፍቃድ የተመረጠውን ፓርቲ ስልጣን ሊያስረክብ እንደሚችል ይገልጻል። አይ ቲንክ በተወሰኑ ቢያንስ ጠንካራ በሆኑ ተቃዋሚዎች ይሄ ሀሳብ ተቀባይነት ያለው እና በዚህ ላይ ተመስርተው የምርጫ ቅስቀሳ ስራዎቻቸውን እያከናወኑ መሆኑ የሚታዩ ምልክቶች አሉ። ስለዚህ እንግዲህ ማለት የሚቻለው በዚህ መልክ አስቀድሞ በተስፋ በሚያስቆርጥ አስተሳሰብ ግምትን ማስቀመጥና ራስን ከተሳትፎ ማግለል ጉዳት ይኖረዋል እንጂ ጥቅም አይኖረውም። እና ለውጥ የሚጀመረው ከሆነ ቦታ ነው። እስካሁን በዛ መልክ ስለነበረ አሁንም ለውጥ አይመጣም የሚለው አስተሳሰብ ተገቢ አይመስለኝም። ይሄ ሳይሆን ዜጎች ይቻላል፣ ለውጥ ይመጣል በሚል በድምጼ ለውጥ አመጣለሁ በሚል ተሳትፏቸውን ቢያከናውኑ እና ከዛ በኋላ የሚሆነው ቢታይ የተሻለ የሆነ ይመስለኛል ካለማድረግ። ምክንያቱም አለማድረግ የሚታረም ነገር አይደለም ነገር ግን በተስፋ እና እምነት ተሳትፎ ማድረግ ግን ውጤት ያለው ይመስለኛል በእኔ እምነት።